ዛሬ አዲስ አበባ ከተማ ላይ በደረሰ የቦምብ ፍንዳታ የሁለቱ ሰዎች ሕይወት ማለፉ ተገለጠ። ከቀኑ ስምንት ሰዓት አካባቢ በልደታ ክፍለ ከተማ ወረዳ ስድስት ውስጥ በሚገኝ ለልማት በተዘጋጀ ስፍራ ላይ የደረሰውን የዚህን ቦምብ ፍንዳታ መንስኤ እያጣራ መሆኑን የአዲስ አበባ ፖሊስ ኮሚሽን ለአሜሪካ ድምፅ በሰጠው አስተያየት አመልክቷል። ፀሐይ ዳምጠው ተከታትለዋለች። ዛሬ ከቀኑ ስምንት ሰዓት አካባቢ ሳ ክፍለ ከተማ አንድ ሶስት ግለሰቦች ከዋለ መንገድ ወጥቶ ለልማት የተነሱ አካባቢዎች አሉ። ወንዱ የገፈታተራቸው ነው፣ ውስጥ ያስገቡትና ተያዘው ወዲያውኑ ነው ፍንዳታ የተከሰተው። እንግዲህ የሁለ ሰዎቹ ታልፏል። አንደኛዋ ተጎድታ የሆስፒታል ነው ያለችው። ከተልዕኮ ይዞ ነው ወይስ ወይስ ከምን ጋር ተያዙ ነው ምሮ ገና ያልታወቀ እና በምርመራ ሂደት ላይ የሚገኝ ነው ማለት ነው። እንደገና ሌላ ተጨማሪ ከዛ ከሞቶ ሰው ውስጥ ሌላ ቦምብ እንደዚህ ተገኝቷል። የእጅ ቦምብ አንደኛው እንግዲህ ቦምብ እሱ ወይ በሰዎቹ ላይ ጥቃት ለማድረስ ሲነካከው ነው የፈነዳው። የምን ግምት ያለው ትክክለኛው ነገር በኋላ የሚጠራ ነው የሚሆነው። ነገር ግን ያው አንዱ ቦምብ የፈነዳውም ከያዘ ሰው እንደሆነ ነው መረጃው የሚያሳየው። የአዲስ አበባ ነዋሪ ናቸው ሰዎቹ። አዎ ሰዎቹ የአዲስ አበባ ነዋሪ መሆናቸው ነው መታወቂያቸው የሚያረጋግጠው። ኮማንደር ፋሲካ እንዳብራሩት ከቀኑ ስምንት ሰዓት አካባቢ አንድ በግምት እድሜው ከ50 እስከ 55 የሚገመት ግለሰብ ከሁለት ተመሳሳይ የእድሜ ደረጃ ላይ ከሚገኙ ሁለት ሴቶች ጋር እየተገፈታተረ ወደ ቦታው ከገባ በኋላ ፍንዳታው መሰማቱንና ጉዳት መድረሱን ገልጸው የግለሰቦቹ ማንነትና የፍንዳታውን ምክንያት ለማወቅ በምርመራ ሂደት ላይ መሆኑን ገልጿል። ከወራት በፊትም ልደታ ክፍለ ከተማ በተከሰተው የቦምብ ፍንዳታ የሁለት ወጣቶች ሕይወት ማለፉ ይታወሳል። ለአሜሪካ ድምፅ ሀይ ዳምጦ ከአዲስ አበባ